garingnya report. ፓትሪያርክ ብፁ ወቅዱስ አቡነ ማትያስ በአዲስ ዓመት የመሳሪያ ፈሙዞች በሙሉ ወደ መጋዘን መግባት አለባቸዋሉ። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ፓትሪያርክ ብፁ ወቅዱስ አቡነ ማትያስ የ2016 ዓመትን አስመልክተው ከሰሜን አሜሪካ ባስተላልፉት መልእክት ኢትዮጵያውያን በአዲሱ ዓመት ከጠብና ጦርነት ርቀው በቀደመ ባህልና ትውፊታቸው በመታገዝ ፍቅራቸውን እንዲያድሱ ለምነዋል። ዘላቂ ሰላምን ለማረጋገጥ ይቻል ዘንድ ባለድርሻ አካላት የበኩላቸውን ድርሻ እንዲወጡ ሲወጡም ነው የጠየቁት። ብፁዕ ወቅዱስ አቡነ ማትያስ በመልእክታቸው በአንድ ምድር የሚኖሩ ኢትዮጵያውያንም በወሰንና መሰል ጉዳዮች ቅራኔና ግጭት ውስጥ መግባታቸውን በመተው በአንድነት ላይ እንዲያተኩሩ ተማጽነዋል። ኢትዮጵያውያን የፖለቲካ ፓርቲ ተፎካካሪዎች፣ ልሂቃን፣ የሲቪክ ማህበራትና ምሁራን በኢትዮጵያ ሰላምና አንድነት ብቻ እንዲያደርጉ በመጠየቅም ካለፈው ስህተታችን እንማር የሚል አባታዊ መልእክታቸውን አስተላልፈዋል። ኢትዮጵያን እየጎዱ ናቸው ያሏቸውን የመለያየት የፉክ ፍክክር ንቀት፣ የራስን ጥቅም ብቻ ለማስጠበቅ መጣርና ጊዜ ያገኘሁ ብሎ ኃይልን መጠቀምን የመሰሉ አስተሳሰቦችና ድርጊቶች ከአሮጌው ዓመት ጋር አብረው መወገድ እንዳለባቸውም ነው ብፁህነታቸው ያሳሰቡት። በአዲስ ዓመት የመሳሪያ ፈርሙዞች በሙሉ ወደ መጋዘን ገብተው ችግሮችን በውይይት አሊያም በሕግ እየተፈቱ የሀገርና የህዝብ ሉዓላዊነትና ነጻነት አንድነትን ማረጋገጥ እንደሚገባም ተማጽነዋል። ሀገርንና ህዝብን ለዘለቂታው በአንድነት የሚያስቀጥሉ የህግ የበላይነት ማንነትን ማክበር፣ እኩልነትን ማረጋገጥ፣ የጋራ ተጠቃሚነትን ማድረግ፣ የተጎዳውን መደገፍ፣ ወዴባ ሰውን ማለዘብ፣ የተጠቃውን ማጽናናትም ይገባል ነው ያሉት። ኢትዮጵያውያን የሆናችሁ ልጆቻችን ሁሉ ይህንን ጥሪያችንን ተቀብላችሁ የጥፋት መሳሪያችሁንም ማስቀምጣችሁ ወደ ሰላም ማዕድ ቀርባችሁ በወንድማማችነት መንፈስ ችግራችሁን በክብ ጠረጴዛ በውይይት በመፍታት የሀገሪቱንና የህዝቡን አንድነት እንድታስቀጥሉ ሁሉን በሚያይ በእግዚአብሔር ስም ማጽናችኋለውም ሲሉ ጥሪ ሆዳቸውን አስተላልፈዋል። ብፁዕነታቸው አዲሱ ዓመት 2016 ሆዴ ባሰው የሚጽናናበት ፍትሕና ርትዕ የሚሰፍንበት የመሳሪያ ድምፅ የማይሰማበት ጹም የተግባቦት አመት እንዲሆንም ተመኝተዋል። መንግስት ያገሪቱን የስነ ህዝብ ፖሊሲ ማሻሻል መጀመሩ ተገለጸ። የፕላንና ልማት ሚኒስትር ዴታ ጥሩ ማራባተ የስነ ህዝብ ፖሊሲውን የማሻሻል ሂደት በቀጣዮቹ ሁለት ዓመታት ውስጥ ይጠናቀቃል ማለታቸውን ዘ ሪፖርተር ጠቅሷል። እስካሁን በስራ ላይ ያለው የስነ ህዝብ ፖሊሲ በሽግግር መንግስት ወቅት በ1985 ዓ ም የወጣ ሲሆን ላለፉት 30 ዓመታት ማሻሻያ ተደርጎበት አያውቅም። የስነ ህዝብ ፖሊሲው አለመሻሻሉ ወይም በአዲስ አለመተካቱ ትክክል የልማት የልማትና ሌሎች ሀገራዊ ፖሊሲዎችን ለማውጣት እንቅፋት እንደሆነ የዘርፉ ባለሙያዎች ሲናገሩ ይደመጣል። በየአስር አስር አመቱ መካሄድ የነበረበት ሀገር አቀፍና የህዝብ ቤቶች ቆጠራም ከተካሄደ ከአስራ አምስት አመታት በላይ ሆኖታል። የፕላንና ልማት ሚኒስትር ዴታ እንዳሉት መንግስት የአገሪቱን የስነ ህዝብ ፖሊሲ ማሻሻያ ጀምሯል ብለዋል። ኢትዮ ቴሌኮም የ5G የሞባይል ኔትወርክ አገልግሎቱን ይፋ አደረገ። ኢትዮ ቴሌኮም የአምስተኛው ትውልድ የሞባይል አገልግሎትን ቅዳሜ ዕለት በወዳጅነት አደባባይ በተካሄደ መርሃ ግብር በይፋ አስጀምሯል። በመርሃ ግብሩም ተቋሙ ከዚህ ቀደም በቅድመ ገበያ ሙከራ ደረጃ በአዲስ አበባና አዳማ ከተሞች አስጀምሮት የነበረውን የ5G የሞባይል አገልግሎት በአዲስ አበባ የተለያዩ አካባቢዎች በሚገኙ 145 ጣቢያዎች ማስጀመሩን አብስሯል። ይህ የ 5G የሞባይል ኔትወርክ አገልግሎት እስከ 10 ጊጋባይት በሰከንድ የሚደርስ ፍጥነት እንዳለው የተገለጸ ሲሆን ዳታ የማስተላለፍ መዘግየትን እጅግ በላቀ ሁኔታ በመቀነስ ወደ አንድ ሚሊ ሰከንድ እንደሚያደርስ ተመላክቷል። የ5ጂ አገልግሎት በተለይም ወሳኝ ተልእኮ ላላቸውና በተመሳሳይ ወቅት መከናወን የሚፈልጉ እንደ የማምረቻ ፋብሪካዎች፣ ግብርና፣ ህክምና ለመሳሰሉ ዘርፎች የላቀ ፋይዳ እንዳለውም ተገልጿል። የኢትዮጵያን ዲጂታል ትራንስፎርሜሽን ራዕይ በቁርጠኝነት እውን እያደረግኩኝ ያለው ኢትዮ ቴሌኮም የ5ጂ አገልግሎት ስራ ላይ መዋል የማህበረሰቡን ህይወት የሚያቀሉ ዲጂታል መፍትሄዎችን በቀላሉ በማቅረብ ተሞክሯቸውን የሚያሻሽል መሆኑን ጠቁሟል። አገልግሎቱ ለቢዝነስ ደንበኞች ምርታማነታቸውንና የአሰራር ቅልጥፍናቸውን ወደ ላቀ ደረጃ የሚያደርስ መሆኑም ታምኖበታል። የ5ጂ ሞባይል ኔትወርክ አገልግሎት ለዘመናዊ ቤት፣ ለስማርት የጤና አገልግሎትና የሆስፒታል አስተዳደር፣ ለስማርት ግብርና፣ ለትምህርት እንዲሁም ለኢንዱስትሪና ሌሎች ወሳኝ አገልግሎቶች ከፍተኛ ፋይዳ ያለው የዘመኑ የመጨረሻ ቴክኖሎጂ ነው ተብሏል። አልሻባብ በኢትዮጵያ ላይ ስጋት እንደደቀነ እየተገለጸ ነው። በሶማሊያ የሚገኘው የአፍሪካ ሕብረት የሽግግር ተልእኮ ወታደራዊ ኃይል አትሚስ በፈረንጆቹ 2024 ሙሉ ለሙሉ ከሶማሊያ ለቆ የሚወጣ መሆኑን ተከትሎ አልሻባብ ለኢትዮጵያ ስጋት ይሆናል ሲል ዓለም አቀፍ ጥናትና ትንታኔዎችን በመስራት የሚታወቀው ጄምስ ታውን ፋውንዴሽን ባወጣው ዘገባ ገልጿል። ይህ የሽብር ቡድኑ ከሶማሊያ ጋር ረጅም ድንበር የምትዋሰነውን ኢትዮጵያ መጪዎቹ ዓመታት ረጅም የሆነ ግጭት ውስጥ ሊያስገባት እንደሚችል ጠቁሟል። አልሻባብ ከፈረንጆቹ 2006 ከ2009 ጀምሮ በሶማሊያ ባደረገው ወረራ ይዞት ከነበረው በሞቃዲሾ የሚገኘው እስላማዊ ፍርድ ቤቶች ህብረት ከስልጣን እንዲወርድ መደረጉን ተከትሎ በኢትዮጵያ ላይ ሰፊ ቅሬታ እንዳለውም ተመላክቷል። ኢትዮጵያ ለ15 ዓመታት በሶማሊያ በቆየው የአፍሪካ ህብረት ወታደራዊ ኃይል ውስጥ ትልቅ ተሳትፎ የነበራት መሆኑንና በሶማሊያ የአፍሪካ ህብረት ተልእኮ እንዲሳካ ቁልፍና መጫወቷም ዘገባው ገልጿል። አልሻባብ ለ2 አስርት አስርተ ዓመታት በሶማሊያ እያደረሰ ባለው ጥቃት ኢትዮጵያ የምትጫወተው ሚና የአልሻባብ የረጅም ጊዜ ኢላማ እንድትሆን አድርጓታል የተባለ ሲሆን ታጣቂ ቡድኑ በኢትዮጵያ ላይ ያለው ጥላቻ እየጨመረ የመጣ ይመስላልም ነው የተባለው። የአፍሪካ ህብረት የሽግግር ተልዕኮ ኃይል አትሚስ ባለፈው ሰኔ ወር ከሀያ ሁለት ሺህ ወታደሮች መካከል ሁለት ሺህ የሚሆኑትን ከሶማሊያ ያስወጣ ሲሆን በመጪው መስከረም ወር ሶስት ሺህ ወታደሮችን ሙሉ ለሙሉ ለማስወጣት ማቀዱም ተመላክቷል።